ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት ከምሽቱ 3 ሰዓት እስከ 4 ሰዓት የሚያስተላልፈውን ፕሮግራም አሁን ጀመረ።

ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችው፣ የመስታወት ፕሮግራም አዘጋጅና አቅራቢዎች ሄኖክ ሰማእግዜርና ቆንጂታየነን የእሁድ ህዳር 16 2008 ዓመተ ምህረት ፕሮግራማችንን ይዘን ቀርበናል። ከአለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍትና በመስታወት ሁልጊዜም ያው ለወገናችን አይደል የምንረዳው። እንደዛ አበሻ ሆኖ ደግሞ ፓሪስ ላይ

ብዙ አበሾች ስለሌሉ ለእኛ እንግዳ ነገር ነው፣ ያስደነግጠናል። በብዛት አበሾች መተው እዛ ሦስት ሲተኙ በእውነቱ ቀላል አይደለም የምልሽ አንደኛ ቋንቋው እንትን ነው። ቋንቋው ትንሽ ክወድ ይላል ለእኛ ለኢትዮጵያውያን፣ ምክንያቱ ትንሽ ያለን የውጭ ቋንቋ ኦሪንቴሽኑ እንደምታውቁት የእንግሊዝኛ ነው ሞር ያለው እና የፈረንሳዊ በጣም

ሩቅ ነው ለኛ ለማጆሪቲው ተሰዳጅ የሚሰደደው ሁለተኛ፣ እዚህ የሚኖረው የሀበሻ ኑሮውም ሲያዩት ላይ ስባቸው ይችላል። ወይዘሮ ሀና ውብሸትና አቶ ተፈራ ካሳዬ ይባላሉ በቅርቡ አንድ መቶ ሰላሳ ሰዎች በሽብር ጥቃት የተገደሉባት የፈረንሳይ ዋና ከተማ ፓሪስ ነዋሪ

ባለምግብ ቤት ኢትዮጵያውያን ናቸው። አብረውን ያመሻሉ። ወደ ቤልጅየም ብራስልስም ደውለን ነበር። አስቸኳይ ጊዜ አዋጅ የታወጀባት ሀገር ነች። ወይዘሮ ጽጌረዳ ዋለልኝን አግኝተናል። ሁሉም ማየት በየቦታው ስራውን እየሰራ ነበር። ይሄና ህልም ከቤት ምናምን አትውጡ ምናምን የሚባል ነገር አልነበረም። ትልልቅ የኮሜርሻል ሴንተሮችን ምናምን አቦድ አድርጉ ነው። የምሽቱን ዝግጅት የሚመራልን ንጉሱ ታምሬ ነው። አሁን ወደ አለም ዜና እንለፍ።

እንደምናመሻቸው አድማጮቻችን ዜናውን የማነብላቸው አዳን ነኝ። በአፍሪካ ኤልኒኖን በመሳሰሉት ምክንያቶች የሚከሰተውን ድርቅ የሚቋቋም የግብርና አሰራር ማስፋፋት እንደሚያስፈልግ ባለሙያዎች አስታወቁ። ዛሬ በአዲስ አበባ በተጀመረው ዓለም አቀፍ አውደ ጥናት ላይ የተገኙ ዓለም አቀፍ ባለሙያዎች እንዳሉት ኢትዮጵያን ጨምሮ በበርካታ የአፍሪቃ ሀገራት ያለው የመስኖ ተጠቃሚ አርሶ አደር ቁጥር አነስተኛ ነው።

የአዲስ አበባው ዘጋቢያችን እስክንድር ፍሬው የላከው አጭር ዘገባ ያብራራል።

የአፍሪካ የኢኮኖሚ ምርምር ማህበር ያዘጋጀው የአንድ ሳምንት አውደ ጥናት ዓለም አቀፍ ባለሙያዎች የተሳተፉበት የተለያዩ ጥናታዊ ጽሁፎችም እየቀረቡበት ነው። ዛሬ በመጀመሪያው ቀን ጥናታዊ ጽሁፍ ካቀረቡት ውስጥ ከዓለም ባንክ የመጡት ባለሙያ ዶክተር ሉክ ክርስቲያንሰን ግብርና በሚፈለገው ደረጃ የአፍሪካን እድገት እያንቀሳቀሰ አለመሆኑን አስረድተዋል። ይህ ከፍተኛ አውደ ጥናት እየተካሄደ ያለው ኢትዮጵያን ጨምሮ ከሰሃራ በታች የሚገኙ ሀገራት

በኤልኒኖ ምክንያት ለተከሰተው ድርቅ በተጋለጡበት ወቅት ነው። ስለዚሁ የተጠየቁት የአለም ባንኩ ባለሙያ የአፍሪካ ግብርና የሚካሄድበት ሁኔታ እንደዚህ አይነት ድርቆችን ለመቋቋም የሚያስችል እንዳልሆነ አብራርተዋል። አፍሪካ ስኬታማ ካልሆነችባቸው ነገሮች አንዱ የመስኖ ዘርፍ ነው። ስድስት ሀገራትን ለምሳሌ ተመልክተናል

ማላዊ፣ ኬንያ፣ ዩጋንዳ፣ ኢትዮጵያ፣ ናይጄሪያ እና ኒጀርን በእነዚህ ሀገራት ከሚገኙ የአነስተኛ ማሳ አርሶ አደሮች አምስት ከመቶ ብቻ ናቸው ማንኛውንም ውሃ የማሰባሰብ ተግባር የሚጠቀሙት ወይም ውሃን በማሰባሰብ የሚሰሩት የተለያየ አይነት የመስኖ አሰራር በመጠቀም ማለት ነው። የግድ ዘመናዊ መሆን የለበትም እና ከታረሰው መሬት ሁለት በመቶ የሚሆነው ብቻ ነው በመስኖ የሚለማው። ብዙ ሊሰራ የሚችል ነገር አለ። ነገር ግን ያ አልተደረገም ነው ያሉት።

ሰፋ ያለውን ዘገባ በነገው ዕለት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በብዙ መቶዎች የሚቆጠሩ ሰዎች የአካባቢ ጥራት ጥበቃን በሚመለከት ቁጥጥር እንዲኖር በመጠየቅ ዛሬ በዓለም አቀፍ ደረጃ ሰላማዊ ሰልፍ አካሂደዋል። የዓለም መሪዎች የተባበሩት መንግስታት ድርጅት ነገ ስለ አየር ንብረት ለውጥ ፓሪስ ላይ በሚካሄደው ጉባኤ ለመገኘት እያመሩ መሆናቸው ይታወቃል።

ተቃዋሚዎች ከፍተኛ የጸጥታ ጥበቃ በሚደረግባት ፓሪስ ተሰባስበው እጅ ለእጅ ተያይዘዋል። ፓሪስ ውስጥ የ130 ሰዎች ሕይወት ያጠፋ የአሸባሪ ጥቃት መካሄዱ አይዘነጋም። ይሁንና በሰላማዊው ሰልፍ ውስጥ ብጥብጥ ተነስቶ ፖሊሶች በአንድ አነስተኛ ቁጥር ያለው ቡድን ላይ እምባስ መጭ ጋዝ ተኩሰዋል። 100 ሰዎችም ታስረዋል። የፈረንሳይ ባለሥልጣኖች በሀገሪቱ ሰልፎች እንዳይካሄዱ ባገዱበት በአሁኑ ወቅት

የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙን የሚገኙባቸው 20 ሺህ የሚሆኑ ጥንድ ጫማዎች በፓሊስ ደ ሪፑብሊክ መሬት ላይ ተትተዋል። በካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ስም የተላከ አንድ ጥንድ ጫማም ይገኝባቸዋል። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ የማዕከላዊ አፍሪቃ ሪፑብሊክን በጎበኙበት ወቅት በሀገሪቱ የአንድነት ስሜት እንዲኖርና ሰዎች

የሃይማኖት ልዩነት እንዲከፈፍላቸው እንዳይፈቅዱ ጥሪ አድርገዋል። ሀገሪቱ ለዓመታት ያህል በሙስሊሞችና በክርስቲያኖች መካከል በሚካሄድ ግጭት ስትታመስ ቆይታለች። በሀገሪቱ መዲና ባንጊ በሚገኘው ፕሬዝዳንታዊ ቤተ መንግስት ሆነው ሲናገሩ በቅርቡ የሚካሄደው ምርጫ በሀገሪቱ ሰላም የሚሰፍንበት አዲስ ምዕራፍ ይከፍታል የሚል ተስፋ እንዳላቸው ገልጸዋል። እርሰ ሊቃነ ጳጳሳቱ በሀገሪቱ ከመግባታቸው በፊት ፕሬዚደንት ካትሪን ሳምባ ፓንዛ

ሰዎች አቡነ ፍራንሲስን የሰላም መልእክተኛ አድርገው ያያሉ ሲሉ ትላንት ተናግረዋል። በርካታ የሀገሪቱ ተወላጆች እርሰ ሊቃነ ጳጳሳቱ የሚያስተላልፉት መልእክት የማዕከላዊ አፍሪካ ሪፑብሊክ ህዝብ ተቻችሎና ተመልሶ አብሮ መኖርን ተምሮ ወደ ሰላምና ሀገሩን መልሶ ወደ ግንባታ እንዲያመራ የሚያደርግ ብሔራዊ ስሜት ይቀሰቅሳል የሚል ተስፋ አላቸው ብለዋል። የሀገሪቱ መሪ በቡርኪና ፋሶ ፕሬዚዳንታዊና ምክር ቤታዊ ምርጫ እየተካሄደ ነው።

በሀገሪቱ ታሪክ ባልታየ ሁኔታ ግልጽ የሆነ ምርጫ ነው ተብሏል። አስራት ሰዎች ለፕሬዝዳንትነት እየተወዳደሩ ነው። አሸናፊው ማን ሊሆን እንደሚችልም ግልጽ አይደለም ሲሉ ተንታኞች ምርጫው ከመጀመሩ በፊት ሲናገሩ ቆይተዋል። አንዳቸውም ተወዳዳሪዎች ከአለም ከአምሳ ከመቶ በላይ ድምፅ ካላገኙ ሁለተኛ ዙር የማጣሪያ ምርጫ ይካሄዳል። አድማጮች ዜናችን እዚህ ላይ ያበቃል።

በ19 በ22 እና በ25 ሜትር ባንድ አጭር ሞገድ የሚተላለፈው የእሁድ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን መስታወት

በድጋሜ እንደምናመሻችው የመስታወት ፕሮግራም አዘጋጅና አቅራቢዎች የሁልጊዜም ተወዳጆቹ የእናንተ አድናቂዎች የሆኑ ሄኖክ ሰማእግዜርና ሰው ራሱን እንደዚህ ሲል በጣም ያስደስታል። ቆንጂ ታዬ ነን። አንቺንም ጨምሬ ነው ቆንጂ ታየ እኮ። እራሳችንን ጥሩ ነው ግን፣ እራሴን በራሴ ካላንቆለጳጰስኩት የሚባል ነገር አለ። ልክ ነው። እንዲሁም ንጉሱ

የፈረንሳይ ፓሪስ ነዋሪዎች ስለ ሰሞኑ ሁኔታና ኢትዮጵያውያን ስደተኞች ስላሉበት አሳዛኝ ይዞታ እያወሩን ያመሻሉ። የኢትዮጵያና የእንጦጦ ምግብ ቤቶች ባለቤቶች አቶ ተፈራና ወይዘሪት ሀና ውብሸት ይባላሉ። የምሽቶ የመስታወት እንግዳችን ይሆናሉ ማለት ነው። ሌላም

ከቤልጅየም አው ወይዘሮ ጽጌረዳ ዋለልኝ ይባላሉ በአስቸኳይ ጊዜ አዋጅ በሰነበተችው የአውሮፓ መዲና ብራስልስ ይኖራሉ። እሳቸውንም በእንግድነት ይዘናል በሙዚቃን ጀምር ቆንጅት በጣም ጥሩ ሀሳብ ነው ንጉሱ መርጠሃል

አዲስ አበባ ወይ አራዳ ሆይ ሀገር እንደሰው ይናፈቃንዶ ሀገር እንደሰው ይናፈቃንዶይ መገን ያአራዳ ልጅ አይፈራም ኪሳራ መገን የመርኬ ልጅ አይፈራም ኪሳራ ጃኬቱን አዞ ገባ ሰንጋተራ መችለ ቃልና የመርኬ ትዝታ መችለ ቃልና የአዲስ ትዝታ

መመለሳ አይገርም የማታዬ ማታ መመለሳ አይገርም የማታዬ ማታ መርካቶ ዲጅኖ ችንችም ያለው ሰፈር መርክዬ ዲጅኖው ችንችም ያለው ሰፈር በአንድ ፋሽ ቆጠላት ተደስቶ ማደር ቀም ሳይቃጠሩ ቆንጆ ይዞ ማደር ገዳዬሄ ገዳዬ

ከሁለት ሳምንታት በፊት ፈረንሳይ ፓሪስ ውስጥ በደረሱት የሽብር ጥቃቶች የ አንድ መቶ ሰላሳ ሰው ህይወት ጠፍቷል፣ በመቶዎች የሚቆጠሩም ቆስለዋል። በፓሪስ ከሚገኙ በርከት ያሉ የኢትዮጵያ ምግብ ቤቶች የሁለቱን ባለቤቶች አግኝተን አነጋግረናል። ጥቃቱ በኢትዮጵያውያን ማህበረሰብ ላይ ያሳደረው ተጽዕኖ ምንድነው? እንዴት እንዴትስ አሁን ያሉበት ሁኔታ ምን ይመስላል? በሚል ነው የተወያየ ነው። አንደኛው የኢትዮጵያ ምግብ ቤት ባለቤት

የልጆች አባትና አያትም ናቸው። የእንጦጦ ምግብ ቤት ባለቤት ወይዘሪታና ውብሸትንም ይዘናል። ወቅታዊ የሆኑ የፈረንሳይ ሁኔታ፣ ጥቃቱና አንድምታው ዙሪያ እንጀምርና ፓሪስ ያሉ ውጪ የሚያድሩ በርካታ ኢትዮጵያውያን ስደተኞች ያሉበትንም ሁኔታ ያስዳስሱናል። አብረን እንቆይ። አይ ያን እንደምን ነሽ? እንዴት ኖት? ጋሽ ተፈራ ሰላም ኖት? ደህና ነኝ። እንደምን አለሽ? ደህና ነሽ? አለሁኝ። እግዚአብሔር ይባረክ።

ስራ እንዴት ነው ጥሩ ነው ምንም አይልም ቀስ ቀስ እያለ እንግዲህ አዎ ቀስ ቀስ እያለ ተፍ ተፍ እያልን ነው በእውነት አዎ ደንበኞቻችን ደህና እየመጡ ነው ደንግጠው ጠፍተው ነበር ትንሽ አዎ ትንሽ አዎ ወይ ምልሽ ኖርማል ነው ደንገጥ ማለት አይቀርም እውነት

እንኳን ያን ሁሉ ስንት ወጣቶች አልቀውብን እና ብርዱም ራሱ አንዳንድ ጊዜ የመጀመሪያ ጊዜ እኮ ይደነግጣሉ። በብርዱም ቢሆን አደ እውነት እኔ ወይ ስፈራችሁ። እናንተ እንዴት ነው? ደህና ነው አደለ? ደህና ነው። ሰላም እንግዲህ ከሱ ጋር መኖር ነው ነው ብዬ የማስበው እኔ። ግድ ነው አዎ። ታዲያ ስልም ተፈርቶ ሳይተኙ አይታደር የሚባል የለ

아. 아오. 아... 가 <laughs> 제가

ሁለቱ የዛሬ ምሽት እንግዶቻችን ተዋውቁንም፣ ፓሪስ ምን ያህል ጊዜ እንደኖራችሁ፣ ሙሉ ስማችሁን ግለጹልን ሁለታችሁንም። ቅድሚያው ለሴት ነው እዚህ ዝግጅት ላይ የሚሰጠው። ስለዚህ ሀና ጀምር እና የምግብ ቤታችሁን በእድሜ አልነበረም እንዴ? ድሮ በእድሜ ነው እንደኔ ሆነለሴቶች ሆኑ አላለሴቶች ነው ተቀየረ። ሀናም እንደሱ ይመስለኛል። ስለዚህ እርስዎም ከተስማሙበት፣ ሀና ትቀጥል። ሀና ምን ይመስልሻል?

እንደውም እኔ ስደውልላቸው እሳቸው ሌላ ደግሞ ከእኛ የቀደመ ቦታ ያላት ወጣት አለች ወደ እሷ ደውይ ብለውኝ ነው። ስለዚህ አንቺ ጀምሪ እንግዲህ እሳቸውም ፈቅደዋል። ይሁን እሺ፣ አመሰግናለሁ

በሬስቶራንት እንጦጦ እኔ ከያዝኩት ስምንት አመት ይሆነኛል። ፓሪስ ኦልሞስት ወደ አስራ ዘጠኝ አመት የሆነኝ ነው። አሁን ፓሪዚያን ነሽ ማለት ነው። ፓሪዚያን ነኝ። ወደ ወደዚያ ወደ ፓሪዚየን ያደላል። እርሶስ አቶ ተፈራ? እኔ ስሜ ተፈራ ካሳ ይባላል። እዚህ የመጣሁት አስራ ዘጠኝ ዘጠና ህዳር ላይ ነው። አሁን ሀያ አምስት አመት ሆኖኛል

የምግብ ቤት ውስጥ ምግብ ቤቴ ሬስቶራንት ኢትዮጵያ ይባላል። አሁን እሱም ሀያ አመቱ ዛሬ ውኑ ነው። ዛሬ ቀን ሀያ አምስት መልካም ሀያ አመቱ መልካም የሀያ አመት ልደት ታንክ ዩ። የንግድ ስራ እኮ እንደ ልጅም ነው እና እሁድ ትንሽ በዓል ምናምን ይኖረናል። ጥሩ ነው ብንገኝ ደስ ባለን ነበር። ምን ዋጋ አለው ራቃችሁ እኮ ለነገሩ። አሁን ይቻላል እኮ አሁን በቴክኖሎጂ

ጥር አርገን እነዚህ ልናስገባችሁ እንችላለን እኮ ምን ይታወቅ። እንግዲህ ዛሬ ሁለታችሁንም ለዚህ ውይይት የጋበዝናችሁ በቅርቡ በፓሪስ ከተማ በአሸባሪዎች የደረሰው ጥቃት ከአንድ መቶ ሰላሳ ሰዎች የሚሆኑ ናቸው የሞቱት፣ በርካታዎች ቆስለዋል። ከምንም በላይ ደግሞ ፈረንሳያውያን

ፓሪዥያኖች እናንተ እንደምትሉት ኑሯችንን አናስተጓጉልም፣ የሽብር ጥቃት እኛን በፍጹም አያንበረክከንም እያሉ ነው። እንደው እስኪ በኢትዮጵያ ማህበረሰቡ በእናንተ ደግሞ የንግድ ተቋም ስላላችሁ ያሳደረውን ስሜትና ጫና እስኪ በመግለጽ ጀምሩልን። በእኔ በኩል እንግዲህ እያየሁት ያለሁት ምንድ ነው ሀዘኑ በጣም ከባድና የጠለቀ ሀዘን ነው የተሰማው

ኢንፋክት፣ የዓለም ሕዝብ ማዝኖበታል። እነዚህ ወጣቶች ፕሮፌሽናሎች ናቸው፣ እርግጠኛ ነኝ። ሲሰሩ ሳምንቱን ሲሰሩ ሰንብተው እንግዲህ ወጣቶች ናቸው፣ አርብ ለመዝናናት ነው የወጡት፣ እና በወጡበት ሲቀሩ ሕዝቡ ሁሉ በጣም ነው ያዘነው። ቁጭት ግን ያለው ይመስላል። እንዳላችሁት እንደሰማችሁትም ሕዝቡ ቁጭት አለው፣ አይንበረከክም። የኑሮ መኖር ነው አብሮ መኖር ነው። ከዛም ጋር ቢሆን ይቻላል ነው

ከደረሰው ነገር ጋር አዎ ከደረሰው ጋር ሊደርስም ከሚችለው ጋር አብሮ መኖር ነው እና በደረሰው በሀዘኑም አይንበረከክም ሊመጣም በሚችል ነገር አይመስለኝም የሚመረከክ አይመስለኝም አዎ በእርግጥ ጋስ ተፈራ እንዳሉት ከባድ የሆነ ሀዘን ነው በሁላችንም ውስጥ ያለፈው ሊዝና የሚወጡ ወጣቶች በስራ ላይ ያሉ እዛ አካባቢ የነበሩ ሬስቶራንት ውስጥ ያሉ ሰዎች ነበር አልፈዋል እዛ አካባቢ ደግሞ ቤታቸው የነበረ

በወጡበት እንደዚሁ ነው የቀሩት። ለማንም ሰው የማን ጠላት ይሁን ምኑን ለሰው ልጅ ሁሉ ብቻ የማንመኘው አይነት አዘን ነበርና ግን ህይወት ይቀጥላል፣ ህይወት ይቀጥላል። ያው ሰው ህይወቱን ቀጠለ። ግን ምንድን ነው ያመጣው ጫና ለሚለው ከዛ በኋላ ለምሳሌ በዚህ ከተማ ውስጥ በሬስቶራንቶች ላይ በሆቴለሪዎች ላይ በትልልቅ ኤጀንሲዎች ለምሳሌ እንደ ኤርፖርት፣ እንደዚህ እንደዚህ አይነት አካባቢዎች ላይ ሀይለኛ የኢኮኖሚ ውድቀት አምጥቷል።

በእኛ እንኳን በትንሹ ቢታይ በጣም ነው የቀነሰው። በህዝቡ ላይ ግን ቁጭትን አምጥቷል። ይሄ ነገር ምንም ነገር አያቆመንም አይነት ነገር። ሰላማዊው ህዝብ ነው እና የተጎዳው። ምንም ውስጥ እንትን ያላለን እንዲ ወጥ የቀረ ወጣት፣ ህጻናት ልጆች፣ ከአስራ ስምንት እስከ ሀያ አምስት ውስጥ ያሉ ልጆች ናቸው በብዛት እና ይሄ ነው የነበረው የሰውን ታሪክ ሲሰማ በቤተሰብ ላይ የሚያሳድረው ጫና

በተለይ ወጣት ልጆች ያላቸው ሰዎች ወጣቶች ራሳቸውን በጣም የግለሰቡ ታሪክ ሲሰማ በጣም አሳዛኝ የሆነ ነው። የአቶ ተፈራ የእርሶ ምግብ ቤት ይሄ ጥቃት ለደረሰበት አካባቢ በጣም ቅርብ ነው ነው ያሉኝ? አዎ ቅርብ ነው። ሻሮንም እዚሁ አጠገባችን ነው። ያው ሳንታ አምሮዋዝ የሚለው ቤተ ክርስቲያን እዛ ኮርነር ላይ ያለች ትንሽ

ባር ሬስቶራንት ቤቴ እዛም ላይ እና ባታክላን ራሱ ዛውኛው አካባቢ ነው። ከዛ ልፍ ብሎ ራቅ ብሎ ማለት ነው የካምቦዲያ ሬስቶራንት የተገደለው። ያው ዞሮ ዞሮ አካባቢያችሁ ነው። አካባቢው ዞኑ አስራአንደኛው ቀበሌ የሚባል ለማለት ይቻል ይሆናል። ብዙ ወጣቶች፣ መካከለኛ ገቢ ያላቸው ሰዎች የሚንቀሳቀሱበት ነው። ምልሽም የሚሆት ኤሪያ ነው።

ሰዎቹ ምንም የተደናገጡም አይደለም፣ ግን ዜናው ደርሶናል። እዛው እንዳለን ሰዎቹ ያው እርስ በርሳቸው እንደምታውቁት የአሁን ቴክኖሎጂ ወዲያው ነው ወሬ የሚሰማ። ከዛ አምቡላንሶች የዚህ የሴኪሪቲ መኪኖች ግርግር ተፈ ሳይሮኖቹን ምናምን ያም እንትን ሲያልፉ ሲወጡ ሲወርዱ ረብሻው ነበረ፣ ግን እኛ ያው ደንበኛው ግን ብዙም እንትን አልተደናበረም አልተደናገጠም።

ትንሽ ገርበብ አደረግ ነው መስኮት መጋረጃዎች፣ ትንሽ ገርበብ አድርገን እኛም የሰማነው በደንባኙ በደንበኞቻችን ና በ በጓደኞቻችን እንዳያው ከዚህም ከሩቁም ከቅርብም ሲ የደወሉልን በዚሁ ሰማን ማለት ነው። እና እንጦጦ ትንሽ ራቅ ይላል ከዚህ ጥቃቱ ከደረሰበት

አዎ፣ የእኔ ትንሽ ራቅ ይላል። ወደ እነሱ አካባቢ አይደለም። እኔም እኔም ሆንኩ እኔ ቤት ውስጥ የነበሩ ከስተመሮች በጣም ሌት ነበርን ለመስማት። እኔ ጋር የነበሩትም ሁሉም በወቅቱ ፉትቦል ይታይ ስለነበር የፍራንስ እና የጀርመን ውድድር ስለነበር እሱን ነበር የምናየው የነበረው እና አላወቅንም። ለእኔ ከውጭ በተደወለልኝ ስልክ ነው ሲ ኤን ኤን ላይ አየን ብለው ሲደውሉልኝ ነው

ያወቁት እኔ ግን ለከስተመሮቹ አልተናገርኩም። እስከ መጨረሻም ሳያቁ ነው የወጡት። ይሄ እንግዲህ በዕለት ሁለት የሆነው ነው። ከዛ በኋላ የፈረንሳይ ፕሬዚዳንት ፍራንሷ ሆላንድ የአስቸኳይ ጊዜ አዋጅ አወጁ። አልፎም ደግሞ ይህንን ጥቃት የፈጸሙትን ግለሰቦች ማደኑ ቀጠለ። በተለይ ሳንዲን የሚባለው ሰፈር ብዙ የአፍሪካ ብዙ የተለያዩ

ስደተኞች፣ ፍልሰተኞች ሰዎች በዛ የሚኖሩበት ነው። መካከለኛ ኢትዮጵያውያን አሉ። ሳንዲኒ? አዎ፣ እኔ እንኳን የማውቃቸው አሉ። ህይወታቸው በምን ያህል ተለውጧል? እንደው ስትነጋገሩ እዛ አካባቢ እንቅስቃሴ አለ? አካባቢው እንደሚታወቀው በፊትም ፖሊስም የማይደፍረው አካባቢ ነው። አሁንም ያው ይህንን ያደረሱ ተብለው የሚታደኑት አካባቢ ነው። የቀሩም አሉ ተብሎ አሁንም የጥበቃው እንደጠነከረ ነው የምንሰማው። ልክ ነው። እኔ

ልክ ነው። ይሄ ምላሽ ባህሪያዊ ነው። አሁን የእኛ ሰዎች አሁን ፍርሀቱ አለ። አሁን እንደፈለጉ እንደፈለጉ መውጣት መግባቱ እንትን አለ። ሪላክስድ አይደሉም። እውነት ነው። አሁንም ግን ከስራው የሚቀር ግን የለም። ሶፋር ያው ያው ኑሮ እየቀጠለ ነው። ፕሬዚዳንት ፍራንስዋ ኦላንድ

አዎ ያሉት ሁሉ ብለዋል። ህዝቡም እውነት ያው ገብቶታል፣ ተቀብሎታል። ግን የምልሽ እነሱ ያው ፖለቲካ ነው፣ ፖለቲካ ነው። አዝነዋል፣ ትክክል ነው። እንደ ሰው ያዝናሉ። ግን እንደ ፈረንሳይ፣ እንደ መንግስት ደግሞ ያው ፖለቲካው ከአቅማችን በላይ ነው የምልሽ

እሱ ሌላ ነው። እዚሁ ግን በእውነት በእውነት ተጎድቷል የሚባለውም ሁሉ ዛሬ የሚፎከረው ነገ ሶሉሽን የሚያመጣ አይመስለናል እኮ እኛማ። ግን ትንሽ ትንሽ ዞር ገልበጥ ገልበጥ አድርገች ሲታዩ ግን ኧረ ሩቅ ነው ሩቅ ነው። ሌላኛው ያው እንዲሁም በመፈከር እና አስር አይሮፕላኖች በመላክ ተዋጊ አይሮፕላኖች ልከሽ

ወዲያ እዛው የምታስቀሪያቸው አይደለም። እዚህ የአስርም ሃያም ሰላሳም መቶም ታስሮ በቃ የሚባልበት አለ የለም። ይሄ ለእኛ ግን ደስ ይለናል። እንደዛ ሲሆን ማለት ክፉ የሰራ ሰው አዎ ሲቀጣ ተገቢ ነው፣ መቀጣትም አለበት። ክፉ የሰሩት ሶሉሽኑ፣ መፍትሄው ግን በእውነት ከእግዚአብሔር ጋር ማን ያውቀዋል ብለሽ ነው

ከፓሪስ ነዋሪዎች ከአቶ ተፈራ ካሳይ ና ወይዘሪት ሀና ቦብሸት ጋር ያደረግነው ውይይት አላበቃም በዚህ ዜማ እንሻገር

i'm for you, mother. It's <muchos> it's. It's better this. you

የአሜሪካ ድምፅ ሬዲዮ ጣቢያን ነው አስቀድመን ያሰማናችሁ። በፈረንሳይ ፓሪስ ውስጥ በደረሱ ተከታታይ በርካታ የሽብር ጥቃቶች 130 ሰዎች ሕይወት ማለፉ ይታወሳል። ይሄ ሁኔታ በዛ የሚኖሩ ኢትዮጵያውያንን እንዴት ጎድቷል፣ ያለው ሁኔታስ ምን ይመስላል የሚለውን ከነሱ ከአንደበታቸው እየሰማ እንገኛለን። እንግዶቻችንን በድጋሚ እናስተዋውቅ። ቆንጂት የኢትዮጵያ ምግብ ቤት ባለቤት የሆኑት አቶ ተፈራ ካሳይ ና

የእንጦጦ ምግብ ቤት ባለቤቷ ወይዘሪት ሀና ውብሸት ናቸው። ሀና ወደ አንቺ እንምጣ። ብዙ ወጣቶች በፓሪስ በኩል አድርገው ወደ ሌሎች አካባቢዎች ለመሄድ በሜዲትራኒያን ባህር ተሻግረው ኢትዮጵያውያን፣ ኤርትራውያን፣ የተለያዩ ወጣቶች አፍሪካውያን በፓሪስ በኩል ያልፋሉ። እኔ ባለፈው ክረምት እንዲያውም ስታሊንግራድ ሜትሮ ስቴሽን ከስሩ በርካታ ሰዎች ተኝተው እንመለከት ነበር። እንደው ይሄ ሁኔታ ወጣት

በባህር ተሻግረው የሚመጡትን በምን አይነት መልኩ ተጽዕኖ ሊያሳድርባቸው ይችላል? እንደ ያየሽው ነገር ካለ እኔ በደንብ እኔ ያየሁት ከእነሱ ጋርም ነው መውለው እና የመጡ ጊዜ ያው ብዙ ጊዜ ሲመጡ፣ በተለይ ስታሊንግራድ ላሻፔል የሚባለው አካባቢ ያንን ስታይ ሁል ጊዜም ለወገናችን አይደል የምንረዳው እንደዛ አበሻ ሆኖ ደግሞ ፓሪስ ላይ

ብዙ አበሾች ስለሌሉ ለእኛ እንግዳ ነገር ነው፣ ያስደነግጠናል። በብዛት አበሾች መጥተው እዛ ሱር ሲተኙና ብዙ ጊዜ እሄዳለሁኝ በግሌም ላያቸው እንደዚሁ ብቻ እሄዳለሁ እና ብዙ እየተግባባኋቸው እየቀረብኳቸው ብዙም ነገር አይቻለሁ። መሀላቸው ግን ምንድን ነው ምርጫቸው ነው እውነቱን እንነጋገር ከተባለ

የፈረንሳይ መንግስት ስለከለከላቸው ወይም ደግሞ የፈረንሳይ መንግስት ጥገኝነት ስለከለከላቸው አይደለም። እነዚህ ልጆች እዛ ቦታ ላይ የሚሆኑት እነሱ ጥገኝነት መጠየቅ ስለማይፈልጉ ነው። አንድና አንድ ነው አላማቸው። ያ ምንድን ነው? ወደ እንግላንድ ለመግባት ነው። ወይ እንግሊዝ ወይ ጀርመን ለመሄድ ነው የሚያስቡት። አዎ አዎ፣ እንግሊዝ ካልተሳካ ነው ጀርመን የሁሉም አቋም

ወደ እንግሊዝ ነው አዎ። እና ወደዛ ቦርደር ለመሄድ እኛ እኔ ከጓደኞቼ ጋር ሆኜ ብዙ ጊዜ እመክራቸዋለሁ። እና እንደውም አንዳንዶቹ እንደውም እዚህ ቅሩ እንደዚሁ ነው የሚላቸውንም ነገር ብዙም አይፈልጉትም። እና ያ ነገር ያሳዝነኛል፣ ያሳዝኑኛል። ፐርሶናሊ በጣም ነው የሚያሳዝኑኝ ያለው ሁኔታ

ዝናቡ ብርድሁን እዛ ቦታው ላይ ደግሞ ተገኝተ ቢሆን ሞር የበለጠ በቃ ልብህን የሚነካ ነገር አ ተገኝቻ አይቻቸዋለሁኝ። እዛው ነው የሚጸዳዱት፣ እዛው የሚለብሱት ልብስ የላቸውም። ስታሊንግራድ ስር ነው ከዚህ በፊት ኢራቃውያን ነበሩ የሚሸሹት እዛ አካባቢ የሚገኙት፣ አሁን ደግሞ ኢትዮጵያውያንና ኤርትራውያን ሆነዋል። ፈረንሳይ ጥገኝነት መጠየቅ የማይፈልጉበት ምክንያት ምንድን ነው? አቶ ተፈራም የሚያውቁት ካለኝ

ኦል በእውነቱ ቀላል አይደለም። የምልሽ አንደኛ፣ ቋንቋው እንትን ቋንቋው ትንሽ ከወድ ይላል። ለእኛ ለኢትዮጵያውያን ምክንያቱ ትንሽ ያለን የውጭ ቋንቋ ኦሪንቴሽኑ እንደምታውቁት እንግሊዝኛ ነው ሞር ያለው እና የፈረንሳዩ በጣም ሩቅ ነው ለእኛ ለማጆሪቲው ተሰዳጅ የሚሰደደው ስለዚህ አንዱ እሱ ነው። ሁለተኛ

ወል እዚህ የሚኖረው የሀበሻ ኑሮውም ሲያዩት ላይ ስባቸው ይችላል። ለምን እዚህ ታግሎ ነው ሰው የሚኖረው? ትግሉ በጣም ከበድ ይላል። ከዛ ደግሞ እዚህ ሲቆዩ የራስ መስራትም ቀላል አይሆንም። ስራ ማግኘት የጥቁርም የነጭም ሁሉም ስራው ማግኘት ቀላል አይደለም እና ትንሽ ጨለምለም ጨለምለም ያለ ነው እዚህ እና

በዚህ ምክንያት ይሆናል ይመስለኛል የሚ ወደ ሌላው ሀገር ወደ እንግሊዝ እና ወደ ጀርመን ነገሩ ጀርመን ለምን ይፈልጋሉ ቢባል፣ እሱም ራሱ የኢኮኖሚ ጉዳይ ነው የሚሆነው እዛ። አሁን ቋንቋው ሳይሆን ቋንቋ እሱም በጣም የባሰ ነው የሚሆነው ከእንግሊዙ፣ አይሚን ከፈረንሳዩ። ከእንግሊዝ ቀጥሎ ወደ ጀርመን የሚመርጡበት ምክንያት

ዋናው የኢኮኖሚ ጉዳይ ነው። እዛ ይሻላል የሚል ሁኔታ ይኖራል። ኢንፋክት ጀርመን ያሉ ሰዎችም ሲያወሩን እንዲያውም ከአንዱ የማመ የጊዜያዊ ወረቀት እንኳን ሰጥተው እዚህ ፈረንሳይ በየትም አካባቢ ፈረንሳይ መጓጓዝ ትችላለህ። ጀርመን ግን ወረቀት ማለት ሕጋዊ የሆነ ወረቀት፣ ሕጋዊ ኔሴንስ የመኖሪያ ወረቀት እስክታገኝ ድረስ

የሚሰጥህ ጊዜያዊ ወረቀት ከጀርመን ከአንዱ ኮንፋይንድ ነ ከዛ ከተሰጠህ አካባቢ አትወጣ። የተገደበ ነው እንቅስቃሴው ማለት ነው። የተገደበ እንቅስቃሴ ነው። የተገደበ እንቅስቃሴ ነው። ከዛች ከአውራጃ አትንቀሳቀስም ይላሉ። እና ለምንድን ነው ወደዛ የሚሄዱት አይገባኝም። ወደ እንግሊዝ ግን ያው ቅድም እንዳልኩት ነው።

ሀና፣ ሰሞኑን ወደ ስታሊንግራድ ሄደሽ ከሆነ ወይ ደግሞ በሌላ አካባቢ ያሉ ሰዎች አግኝተች ከሆነ በፓሪስ የተፈጠረው ሁኔታ በምን አይነት መልኩ ህይወታቸውን ቀይሯል? የፓሪስ ይሄ አደጋው ማለት ነው። አዎ፣ እሱ ከሆነ በኋላ እዛ እዛ ውጪ የሚተኙት ስደተኞች ላይ አሁን በነገራችን ላይ አሁን የለም

ያንን የፈረንሳይ መንግስት ባለፉት ወራቶች ተነጋግረው አንስተዋቸዋል። እና እዚህ ሀገር እጃቸውንም መስጠት ወይም ማለት ደግሞ እንትን ጥገኝነት መጠየቅ እና ቦታ እንዲሰጣቸው አድርገው ለእያንዳንዳቸው ቦታ ሰጥተዋቸዋል። እንደ በፊቱ መንገድ ላይ ወይም ደግሞ መንገድ ላይ የለም፣ የለም። ለነገሩ ፈረንሳይም ድንበሯን እኮ አሁን ዘግታለች። በአስቸኳይ ጊዜ ድንበር ላይ ግን

ወደ ወደዛ ልመጣልን አሁን ይሄ ፓሪስ ውስጥ የሆነው ነገር ተነስቷል። ድንበር ላይ ግን እዛ ካሌ የሚባለው ትን ቦርደሩ ላይ ማቋረጫው አ ወደ እንግሊዝ ያለው ቦርደር ላይ እዛም ድረስ ሄጃ ይቻቸዋለሁ። በነገራችን ላይ እዛም ሄጃ አለ ወይ፣ እዛም ሄጃ ይቻቸዋለሁ። እዛም ቦታው በጣም ከባድ ነው። የሞቱ ሲሞክሩ የሚሞቱ ልጆች ቁጥር በየጊዜው ነው የሚጨምረው። ለምንድን ነው የሚሞቱት? ቦርደሩ ተዘግቶ ራሱ በባቡሩ ጋር ስለሚያቋርጡ

ከባብሩ ወጣው ስለሆነ የሚገቡት ልክ ሲጮፍ ያን ጊዜ አምልጧቸው ከወደቁ ወይ ደግሞ የሆነ እንትን ሲዘሉ ኤሌክትሪክ ይይዛቸዋል፣ ወይ ደግሞ የሆነ እንትን ውስጥ ገብተው ታፍነው ይሞታሉ። ብቻ በሳምንት አንዴ ሬሳ መላክ የተለመደ ሆኖ ነበረ። እኔ ራሴ እዛ ስታሊንግራድ ላይ ከማውቃቸው ልጆች አንድ ልጅ ሞቶ እንደዙ ሬሳ ልከናል ወደ አገር ቤት። እስቲ ሀና

ይሄ እዛ ማቋረጫው ላይ ካሌስ ነው ያልሽው፣ እዛ ጋ የሚሆነውን ነገር እስቲ ለአድማጮች እንደው ምን ሊደርስ እንደሚችል የሚያቅና ያየ ሰው ሲናገረው ጥሩ ነውና፣ ምንድን ነው የሚሆነው? ሮጠው ሲያመልጡ ወይም የኤሌክትሪኩ ያልሹን፣ እስቲ ሰፋ አድርገሽ አብራሪው። ያው ህጋዊ ባልሆነ መንገድ ስለሆነ የሚሄዱት ትልቅ የተዘጋ አጥር ነው የሚዘሉት። በጣም ከአራት አምስት ሜትር በላይ የሚሆኑ አጥሮች አሉ።

ከዛ ላይ ሲዘሉ እግራቸው ይሰበራል። አሁን ለምሳሌ ብዙ እግሮቻቸው ተሰብረው ካሌ ሆስፒታል ውስጥ የሚተኙ ያበሾች ቁጥር በየጊዜው እየጨመረ ነው የመጣው። እኔ ራሴ ፓሪስ ላይ አውቂያቸው እዛ ቦታ ላይ ተሰብረው በክራንች ያገኘኋቸው ብዙ ወንድሞች ወገኖች አግኝቻለሁኝ። እንደገና ደግሞ የትሬኑን እንትን ስለማይገባቸው ብዙዎቹ ከላይ ያለው ኤሌክትሪክ ላይ መውጣት አይቻልም። ባቡሩ በኤሌክትሪክ ነው የሚሄደው እና

እነሱ ለመደበቅ ብለው እዛ ላይ ሲወጡ ኤሌክትሪክ እየያዛቸው ይሞታሉ። እንደገና ደግሞ አንዳንዶቹ ሲዘሉ እንትን ውስጥ ገብተው ወይ በፍጥነት የሚመጣ ትሬን ይገጫቸዋል። አንዳንዶቹም ተደብቀው ደግሞ እንትን ውስጥ ሲሄዱ ይሄ ኮንቲነር ደግሞ መኪና አለ፣ እንደሱ እዛ ውስጥ ገብተው ሲሄዱ እዛ ውስጥ ደግሞ ታፍነው ይሞታሉ። አ

አዎ በፕላስቲክ ራሳቸውን ይሸፍናሉ። ምክንያቱም ሙቀት በሙቀት በሰውነት ሙቀት ነው። ካሚዮኖቹ ሲያልፉ በሰውነት ሙቀት ነው። የሰውነት ሙቀት ሽም በፕላስቲክ ዘግተሽ ውስጥ መቀመጥ አለብሽ። ሰውነት ሙቀት ነው ሰው መኖሩን የሚያውቁት ሰው መኖሩን የሚያውቁት ባዮሜትሪክ የሆነ እንትን በሙቀት ነው የሚያውቁት።

እነዛ አካባቢ ሙቀት ከበዛ ያገኙታል። በጣም አስቸጋሪ መንገድ ነው። ብዙ ወጣቶች ናቸው ደግሞ በዚህ አደገኛ በሆነ ሲጀምር እኮ ስናነጋግራቸው እኔም ሳነጋግራቸው ቆንጂት ከባዱን አልፈነዋል ከዚህ በኋላ ምንም አይመጣብንም ይሉሻል። ያቺ ማቋረጫዋ ላይ ያለችው አደጋ ግን ጣልያን እስኪ ደርሱ ድረስ ያለው በሊቢያ በኩል ያለው በቃ በጣም የከፋ ስለሆነ ከዛ አልፈን አሁንማ ምን እንሆናለን የሚልም ማሳብ አላቸው።

ግን ከባድ መንገድ ነው። አሁን ሀናም እንዳለችው እንደዚህ መሰማቱ ጥሩ ነው። አንድ እሱ ነው። ሁለት ደግሞ ሲመጡ ቅድም ጋሽ ተፈራ እንዳሉት ኤክስፔክቴሽናቸው እዚህ ሲመጡ አይ ዶንት ኖው የሆነ ስለው የሚመጡት ነገር አለ አይደለ? አእምሯቸው ውስጥ እዚህ ሲመጡ ያንን ሲያጡት፣ ለዚህ ነው ወይ ያንን ሁሉ ያሳለስኩት። ስለዚህ ለተሻለ ነገር ይመስለኛል ደግሞ ለተሻለ ነገር ለመሄድ እና እንዲህ አይመስላቸውም ኢሮፕ በሙሉ ተመሳሳይ ስለማይመስላቸው

በቃ ለተሻለ ነገር እንትን ሲሉ ነው ያን እንደዛ አይነት ህይወት ውስጥ የሚገቡ። እስቲ እንግዲህ ጥሩ ጥሩ መረጃ ነው የሰጣችሁት በእውነት የፓሪስ የእናንተ ደንበኞች። እንግዲህ ተመልሰን ወደ ስራችሁና ወደ ኑሯችሁ እንመለስና ደንበኞቻችሁ ተመልሰውላችኋል? ይሄ ነገር ከተፈጠረ በኋላ እንግዲህ ብዙ ጊዜ

ያው ተጽዕኖ ማሳደሩ አይቀርም። በውጭ ሰዎች ላይ ይኖራል ለተወሰነ ጊዜ እና ለውጥ አለ። እንዴት ነው? ኦኬ ወል ቅድም እንዳልነው ነው እምልሽ ቀዝቀዝ ብሎ

ነበረ አሁን ጀምሯል። ጥሩ እየሄደ ነው ማለት ያው ቅድም እንዳልነው ተስፋ ያው ኑሮ መገ እንደሚቀጥል ነው። ከህልኩም ብቻ ሳይሆን ያው ያው ኑሮ ነው የምልሽ። ሁልጊዜ ደንገጥ ይልና ይቀጥላል፣ ሁሉም ጊዜ በተለያየም ምክንያት። ስለዚህ ኑሮው ያው እንደ ምንም የምንፈራው ነገር የለም ያው እንደነበረ እንደሚቀጥል ነው ተስፋችን።

ግርግሩም ያው ህዝቡም ቻሌንጅ እያደረገው ነው ምልሽ እንደዛ ነው የሚሰማን። እና እንደጀመረ እንደጀመረ ነው የሚገባኝ ያለ የሶስት አራት ቀን ደህና እንደጀመረ ነው። አሁን አርብና ቅዳሜ ያው ሳምንት አልፎ ማለት ነው። ደህና ነበረ፣ አሁንም ደህና ነው ያለው። ያው እንግዲህ እንደው እሑድ እና እንደ ሰኞ አልፈዋል። ትምህርት ቤቶች ተከፍተዋል

ትምህርት ቤቶች ተከፍተዋል። ትራንስፖርቶች ኖርማል፣ ሁሉም ኖርማል ቀጥሏል። አቶ ተፈራ፣ ወጣት ልጅ አለችኝና የዛለታ እዛ አካባቢ ብዙ ጊዜ ያው ከሳምንት መጨረሻ እዛ አካባቢ ወጣቶች ያመሻሉ። እዛ ታመሽ ነበር፣ የዛለት ግን በአጋጣሚ አልነበረችም ብለውኝ ነበር። እስኪ አዎ፣ ያው እንደ ሁሉም ወጣቶች፣ ወጣት ፕሮፌሽናሎች ያው እዛ ነው ብዙ ጊዜ የምታሳልፈው ማለት ነው። መጫወት ያስፈልጋል።

አዎ ኖርማል ነው። እድሜዋ ነው። እና እንግዲህ ያው አጋጣሚ ሆኖ በዛን ጊዜ እሷም ጓደኞቿም እዛ አካባቢ አልነበሩም። አሁን እንደ ጠየቅኳት ምንም ጓደኛ እዛ ጉዳት የደረሰበት ጓደኛ እንደሌላት ነው ያጫወተችኝ። ጓደኞቿ ብዙ ናቸው ለነገሩ እና ግን ደህና ነው

ደና የደረሰ ችግር እንደሌለ ነገረችኝ። እና ያው ያው ነው እኔ ትናንትና እንዳያልኩሽ ማለት ነው። ይህ የምንለው ነገር የለም ይህን አርጉ ይህን አታርጉ የምንለው ነገር የለም። ያው ልባችን ያውቀል ያውቁታል። ሁልጊዜ የምንለው ልጅ ወላጆችን የሚሉት ያውቃል ያደርገዋል፣ አያደርገውም በብዛት ስለዚህ

እነ ሄኖክ እሺ ብለው ሁሉም እየኖረች ነው። እሺ ብለው አይቀመጡ። ሁሉም ወላጆች አይ ቆንጅ ታይ። ሄኖክም አንዱ ነው። አቶ ተፈራ ሄኖክም አንዱ ወጣት ነው። ያስቸግራል። በእግር ብረት ጨበጨብኩ ነው እዚህ ቁጭ ብዬ ለአቶ ተፈራ በእግር ብረት ካልሆነ ወንድ ልጅ አይፈልጉም። እንግዲህ የወንድ ልጅ ምሌ

ሴት ነው ጥሩ ነው የተባለው። እና እኔ ሴት ልጆች ነው መውለድ የፈቀድኩት። እኔም በቃ በጉዲፈቻ እንዲያሳድጉኝ ልል ነበር። እኔ ብልጥ ነኝ። እኔ ብልጥ ነኝ። ወንድ ምን ያደርጋል? ልክ ነው። ምንም አያረግ አና ወንድሜ ነበረ ታክሲ ዛጋ ሚ የሚሰራ ብለሽኝ ነበር። አዎ በእርግጥ የእኔ ወንድም ታክሲ ይሰራል። ግን ያው ፓሪስ ውስጥ ብዙ ቦታ ላይ ይዞራሉ።

እዛ አካባቢም ብዙም የማይጠፋበት ቦታዎች ናቸው። ግን አጋጣሚ ሆኖ የዛ ስራው ደግሞ ምሽት ላይ ነው። ምሽት መስራት ይወዳል ምሽት ይሻላል እያለ እና የዛን ቀን ግን ከወጣ በኋላ ደውሎልኝ፣ ዛሬ አልሰራም ልገባ ነው ደብሮኛል አለ። ኧረ እንኳን ደበረው። አዎ እኔም እሱ ደውሎ እንደዛ ስላለኝ ልክ ዜናውን ስሰማ

እሱ ቤት እንዳለ ስላወቅኩኝ ወደ ሌሎች እዛ አካባቢ ወዳሉ ሬስቶራንቶች ብቻ ነበር የደዋወልኩት ና እንደዛ አይነት ሁኔታ ነው የነበረው። ግን ከዛ በኋላ እጠዋት ያው በሚቀጥለው እንትን ሲል እሱ እዛ እየገባ ካፌ የጠጣበት የነበረ እዛ አንድ ባርማን ሞቷል። እሱ ከሚያውቀው እዛ ውስጥ ይሰራ ከነበሩት ማለት ነው ከሚያውቃቸው ሰዎች የሞቱ አሉ እና አሳዛኝ ነበር ብቻ

እንግዲህ በጣም አሳዛኝ ነው። በመገናኛ ብዙኃንም ቆንጂት ሁላችንም እንደምንሰማው ፈረንሳያውያን፣ የፓሪስ ሰዎች ሁሉም ኑሯችን ይቀጥላል፣ ነጻ ሰዎች መሆናችን ይቀጥላል፣ በጥላቻ እንሞላም የሚሉ መልእክቶችን ነው እያሳለፉ ያሉት። በተለይ ሰሞኑን ሄኖክ በመገናኛ ብዙኃን ሲጠየቅም የጻፈውም ነገር ሲታይ አንድ ወጣት ባለቤቱ የሞተች

እዛ ውስጥ ከተገደሉት ውስጥ የሆነች እና ሕጻን ልጅ ትታ ነው የሞተችው። ጥላቻ ጥላቻ እንዲኖረን ነው ይሄንን የሚያደርጉት ግን እኔ ጥላቻ ውስጥ አልገባም። ከጠላሁ እነሱ አሸነፉኝ ማለት ነው። ልጄን ደግሞ በጥላቻ አላሳድግም በማለት በጣም ልብ የሚነካ ነገር ነበረ ሲናገር የነበረው። እንግዲህ ያው የእኛም ዝግጅት መጠቃለሉ ነው። ለጊዜያችሁ እናመሰግናለን። አቶ ተፈራና

ሀና በፓሪስ ሬስቶራንት ሬስቶራንት ኢትዮጵያ እንደዚሁም ደግሞ እንጦጦ ሬስቶራንት ባለቤቶች ናቸው። እንኳን አተረፋችሁ። አዎ፣ እና እናመሰግናለን። እንደው ፈረንሳያውያን ለመሰነባበቻ የመጽናኛ ዜማ ሳይኖራቸው አይቀርም። ይሄንን ሰሞን አይ፣ እዚህ የሚያዘሙት አንድ አንድና አንድ ነው። የህዝብ መዝሙር ነው። የህዝብ መዝሙር ቤቱም ማርሴየዝ

ዋናውን ነው ወይስ የሰርጅ ጊንስቦን ቨርዥን? ዋናው እኔ የምወደው የሰርጅ ጊንስቦን እንትን ነው። የዛን ኤትሴትራ የሁሉም የሁሉም እንትን ነው። ጥላቻና እናተርፍም ጥላቻና እንትን አናረግም ብለው አሁን እንዳልከው ነው እንግዲህ የሁሉም አቋም ነው።

ለነገሩ ውስጥ ስንኖርና ከውጭ ስንሆን አንድ አይደለም። ውስጡ ስላለ ኖርማል ነው፣ ህይወት ቀጥሏል። ህዝቡም እንቅስቃሴው እንደበፊቱ ኖርማል ነው። በጣም ነው የምናመሰግነው። እንግዲህ እኛም እጅግ አድርገን እናመሰግናለን። እናመሰግናለን ፓሪስ ስመጣ እጠይቃቸዋለሁ። እንግዲህ እኔም አንድ ቀ መጣጠጋለን። ስታልፉ እንደምታዩ አይቀርም። ያ ኦኬ፣ ኦኬ በሉ ደህና ሁኑ።

የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ ከፓሪስ ፈረንሳይ ወደ ቤልጅየም ብራሰልስ እንሸጋገራለን። እንግዲህ ይህንን የፓሪሱን ጥቃት ቅንጅት ያካሄዱት የቤልጅየም ዜግነት ያላቸውም የፈረንሳይ ዜግነት ያላቸውም ሰዎች በጥምረት ነው። ይህንን አስመልክቶ ደግሞ የቤልጅየም መንግሥት የአስቸኳይ ጊዜ አዋጅ አውጇል።

አሁንም እንደዛው ነው ያለው ሁኔታው። ከፍተኛ የሆነ የጸጥታ ጥበቃ ነው የሚካሄደው ነገር ግን ልክ እንደ ፓሪስ ሰዎች ህይወት ይቀጥላል። ሁሉም ሰው ስራ እየገባ ነው ነው የሚሉን እንግዳችን ወይዘሮ ጽጌረዳ ዋለልኝ በቤልጅየም ብራስልስ የሚኖሩ ሁሉም አይቲንክ በየቦታው ስራውን እየሰራ ነበር። ይሄ ህልም ከቤት ምናምን አትውጡ ምናምን የሚባል ነገር አልነበረም። ትልልቅ የኮሜርሻል ሴንተሮችን ምናምን አቦ ዳርጉ ነው አንደኛውም ደግሞ ያው

ያለውን ኃይል በየቦታው ከመበታተን ይልቅ የተወሰነ የኮንሰንትሬት እንድናደርግ በሚል ምንድን ነው እንጂ ይሄን ያህልም አውት ኦፍ ፕሮፖርሽን ሆኖ ቤት ተቀመጡ የሚባል ነገር አይደለም። ግን የዓለም ጋዜጠኛ በሙሉ ሴንተሩን አጣቦት የከረመው እነሱ ናቸው ይልቅ። ስለዚህ አደባባይ በጋዜጠኛ ነው። እነ ቢቢሲ እና ምናምን ከባቡር ጣቢያ ሲወጣ የሚታየው ካሜራ የውጭ ሀገር ካሜራ ብቻ ነበር አሉ። እዛ ቦታ አልሄድኩም እኔ

ግን ስራ እንደዚሁ በደንብ ትገቡ ነበር፣ ትወጡ ነበር። ሳምንቱን በሙሉ ሰርቼለሁ። እንዲያው ግን በስነ ልቦና ያሳደረው ተጽዕኖ አለ። በእርስም እንዲያው በስራ ቦታዎትም የአውሮፓ ኮሚሽን ይህን ያህል አይደለም። ሪሊ ይህን ያህል አይደለም። ያው አንዳንድ ሰዎች ከዚያ ያመለጡም ስላሉ

እዚህም ያው እኔ ተወርካቸው ስላለ ስለተባለ የሚፈልጓቸውን ሰዎች አሉ። የቤልጅየም መንግስት አስቸኳይ ጊዜ ከዛ በተረፈ አዋጅ አውጇል። እንዲያው የኢትዮጵያዊም ማህበረሰብ ጥቃቶች ኢትዮጵያ ማህበረሰብ እኔ ኢትዮጵያ ሰው ማንም አግኝቼ አላውቅም። እሱ ላይ ነበርኩኝ። በአጠቃላይ ግን በአንድ አካባቢ ነው እንደዚህ ተሰባስቦ ከውጭ ሀገር የመጡ መሆኑ ስደተኞች በሚኖሩበት አካባቢ ነው። ተበትኖ ነው ያለው። ኢትዮጵያች በየቦታው ናቸው አሉት ሁሉም በየቦታው አለ

አካባቢ ኢትዮጵያ አሉ ማገኛቸው ልጆች አሉ። ግን የስራ ሳምንት ስለሆነም እስከዚህ የምንድናለን። ስለዚህ ስራ ቀጥለዋል። በመገናኛ ብዙሀን እንደሚታየው አይደለም ነው የሚሉት። በጣም በጣም ይሄ ልክ ይሄ ምንድነው እሱ በጋዜጠኞች አለም ጋዜጠኝ ጋዜጠኝነት ቀርቷል አይደለም። በአጠቃላይ ያንኑ ኢንፎርሜሽን አስር ጊዜ ማደጋገም ማደጋገም ነው እንጂ ይሄን አለም አዲስ ወሬም አመጡም ነበር ለዛውም እኮ ደግሞ እንደሚታየው ከሆነ

እንደው ግን ይሄ ሁኔታ በአውሮፓ በተለይ ከዚህ ቀደም ከፈረንሳይም ቤልጅየምም ወደ ተለያዩ አውሮፓ ሀገሮች ክፍት ነበረ ድንበሩ። እሱ እንደው የለወጠው እንደው በአጠቃላይ የሰዎችን እንቅስቃሴ የሚገድብ ይመስሎታል? ምንድን ነው ያለው ሁኔታ፣ ሊመጡ የሚችሉ ለውጦች ወደፊት? ይሄ ወደፊት እንግዲህ የሚሆነውን ይታያል።

በአውሮፓ ደረጃ እንደሆነ ያው ግፋቢል አይዲ ካርድ ያሳዩ ነበር። አሁን ለምሳሌ ለስራ ወደ ፈረንሳይ ሄዱ ልጆች ነበሩ ሰኞ ስትራስቡርግ ማለት ነው። ያን ጊዜ የአይዲ ካርድ ማሳየት ቁጥጥር ነበር። ለምሳሌ ባቡር ጣቢያ፣ ባቡር ሲወሰድ በፊት አልነበረም። ዝም ብሎ ሰው በየቦታ በየፕላትፎርሙ ላይ ነበር የሚወጣው። ቦርደር ላይም አንዳንድ ቦታ ላይ ሁሉንም ቦርደር መቆጣጠርም አይቻልም። ለነገሩ የአይዲ ካርድ ምናምን እንደሱ ቁጥጥር ነበር፣ ፍተሻ ነበር። ከዛ በተረፈ ግን ኢትስ ኖትሪሊ

እንደ ቀይ ሽብር ወይም ለእኔ ሽብር አልነበረም። እንደ ኢትዮጵያ ለንጽጽሩ ትንሽ የሆነ ሆኖ ግን የጸጥታ ኃይሎች በስፋት ይታያሉ። እንደው ከዚህ በፊት በተለመደ አለ አሉ አሉ ፖሊሶች አሉ፣ ወታደሮችም አሉ በየቦታው። በተለይ ደግሞ እንግዲህ አሁን ዲሴምበር የበዓል የምናምን ጊዜ ስለሆነ ሰው ወዲያ ወዲህ ይላል።

እሱ እንትን ምን ለማለት ይመስለኛል። እርስዎ ሰላም ይሰማዎታል። በጣም ይሄ መልካም ነገር ነው። በጣም ነው የማመሰግነው ወይዘሮ ጽጌረዳ ዋለልኝ ከቤልጅየም ብራስልስ አመሰግናለሁ። ስትሮማ

ምሽቱ የመስታወት ምርጥ አርቲስት፣ ትውልድና ዜግነቱ ቤልጅየም ብራስልስ ከተማ፣ አባቱ ሩዋንዳዊ፣ እናቱ ፍሌሚሽ የቤልጅየም ዜጋ፣ ዕድሜ 29 ሙዚቀኛ፣ የሙዚቃ ደራሲና አቀናባሪ፣ ስትሮማይ

ስሙን ባታውቁት እንኳ በዜማዎቹ በዓለም ዙሪያ ይታወቃል። በሬዲዮ ሞገዶች፣ በየአይፓዱ ባይተዋር አይደሉም የስትሮማይ ዜማዎች።

T'es beau ou bobo de Paris, soit t'es l'un ou soit t'es l'autre, t'es un homme ou bien tu péris, cultrice ou pathéticienne féministe ou la ferme, soit t'es macho, soit homo, mais t'es phobe ou sexuel, mécréant ou terroriste, t'es vœche ou bien t'es barbu, conspirationniste, illuminati, mythomaniste ou vendu, rien du tout, ou tout tout de suite, du tout au tout, tout ou indécis, hein, tu changes d'avis imbécile, mais t'es où tout tout de si.

Flamand ou allon, bras ou bras long. Finalement t'es raciste, mais t'es blanc ou bien t'es marron. Hein? hein? Il, il a dit l'autre. Le bâtard tu es. Tu l'étais et tu le restes. Le reste. Je suis

Monsieur ne prend pas parti, monsieur n'est même pas raciste Vu que monsieur n'a pas de racines, d'ailleurs monsieur a un ami noir Et même un ami a rien, monsieur est mieux que tout ça D'ailleurs tout ça, bah ça ne sert à rien, et mieux vaut ne rien faire Que de faire mal, les mains dans la merde ou bien dans les annales Faut du cul ou bien l'ombril du monde, monsieur c'est la fête plus haut que son trou de balle, Surtout pas de coup de gueule, faut être calme, hein Faut être doux, faut être calme, hein? Faut être dans le coup, faut être grand chouille, faut être bien vu partout, hein

እስቲ ስለ ስትሮማዊ ጥቂት ልበላችሁ አስቀድሜ እንዳልኩት አባቱ ሩዋንዳዊ ቢሆኑም በልጃቸው ሕይወት ላይ ምንም አይነት ተሳትፎና ሚና አልነበራቸው። በ1994 ዓ ም በኢትዮጵያ እንግዲህ 1985 ዓ ም መሆኑ ነው። በሩዋንዳ የዘር ፍጅት ወቅት ሕይወታቸው አልፏል አባቱ

ከእናቱ ጋር በብራስልስ ከተማ አቅራቢያ ያደገው ስትሮማይ ታዲያ፣ በእርግጥ የመድረክ ስሙ ነው ስትሮማይ። ፖል ቫን ሃቨር ነው የሚባለው። በ11 ዓመቱ የሙዚቃ ፍቅር ያድርበታል። ስሜቱን በመከተል ወደ ሙዚቃ ትምህርት ቤት ያመራል። የሙዚቃ ታሪክና ከበሮ ወይም ድራም መምታት የተማረውም በዚያ ነው።

18 ዓመት ሲሞላው ዝንባሌው ወደ ራፕ ሙዚቃ ነበርና ታዲያ ሰስፒሽን የተባለ ቡድን ከራፐር ጄዲ ጋር መሰረቱ። ፎኬታ ሄት ለራፕ የዚህ ውጤት ነው።

Et ouais, c'est ce trop, un mec trop vrai, trop frais, c'est d'être pro. Ma trace, vin balai. Et snake depuis 5 années, craps, gringalais. Ni l'âge qu'il faut, ni les bases qu'il faut. Et c'est ce qui fait que je n'ai pas le niveau. Je n'ai pas grandi dans la cyclone, mais entre 4 triques et les tapants dans la cyclone. La jeune, ouais, c'est ce la jeune. Ma n'a qui certes, mais sans jeune.

Tu veux peut-être un mec avec plus de bec Ou peut-être juste une bête gueule de rage Mais tu te trompes, c'est pas la bonne porte Monte à l'étage, étage de me boycott Et ouais, joue le vieux, joue le Sans mes cheveux au lieu de jouer le fou qui fout le où il veut J'ai pas la life qu'il faut Ni l'âge qu'il faut Ni les bases qu'il faut

የስትሮማይን ዜማ ነው ያደመጣችሁት። ፎኬታ ሬትለ ራፕ ሰስፒሽን የራፕ ቡድን ታዲያ ብዙም አልቆየም ራፐር ጄዲ ለብቻው ተለይቶ ወደ መድረክ ሲወጣ ቫን ሃቨር ታዲያ በብራስልስ ወደ ፊልም ትምህርት ቤት ፊቱን አዞረ። በዚያ ወቅት የሙዚቃ ስልቱን በማጤን ከራፕ ወደ ኤሌክትሪክ ዲስኮ አዘነበለና የቆዩ ስልቶችን አክሎበት በ2009 ዓ ም ነጠላ ዜማ ለቀቀ አሎሮን ዳንስ

Alors on dort, alors on dort, alors on dort, qui dit études dit travail, qui dit

qui dit te dit les thunes Qui dit argent, dit dépense Qui dit crédit, dit créance Qui dit dette, te dit huissier et Lui dit assis dans la merde Qui dit amour, dit les gosses Dit toujours et dit divorce Qui dit proche, te dit deuil Car les problèmes ne viennent pas seuls Qui dit crise, te dit monde Dit famine, dit tiers-monde

Dit fatigue, dit réveil Encore sur de la veille Alors on sort pour oublier tous les problèmes Alors on danse Alors

c'est fini car pire que ça ce serait la mort quand tu crois enfin que tu t'en sors quand il en a plus il ben y en a encore et c'est tous les problèmes les problèmes ou bien la musique ça te prend les tripes ça te prend la tête et puis tu pries pour que ça s'arrête mais c'est ton corps c'est pas le ciel alors tu bouges plus les oreilles et là tu cries encore plus fort mais ça persiste alors on chante

ዜማው በሬዲዮ እንደተለቀቀ ታዲያ ወዲያውኑ የሰው ምላሽ ከተጠብቀው በላይ በጎ ሆኖ መጣ። የሙዚቃ ቅንብሩ ብቻ ሳይሆን ታዲያ የዜማ ድርሰቱም ልዩ ነው። እድሜያችን አለቀ ይላል። በዚህ አልሆን ዳንስ ዘፈን፣ ዕድሜያችን አለቀ ስንማር ስንሰራ፣ ደሞዝ ቀዳዳ መድፈኛ ጠብሲል ስንደፍን፣ መጣፊያው ሲያጥረን፣ ስንበደር፣ ብድር መመለስ ተስኖን፣ ሰው ስንሸሽ ይላል

Bae hun zare maa ta wint aftu sa kala rakeo miu ta Gambo zeg zek maan <muchan> kor koreao yugdel Bae hun <muchan> inni dasa tilaat alo Ki di etude di travaay Ki di taf te di le Ki di argent di dépense Ki di kredi di kreance Ki di det te di huissier Lui di assi dans la merde Ki di amour di le gosse Di toujours et di divorce

Te dis deuil car les problèmes ne viennent pas seuls Qui dit crise, te dit monde, dit famine, dit tiers-monde Et qui dit fatigue dit réveil Encore sur de la veille Alors on sort pour oublier tous les problèmes Alors on danse

ለዛሬ ያሰናዳ ነው የመስተዋት ፕሮግራም እንግዲህ ውድ አድማጮች በዚሁ መጠናቀቁ ነው። ማጠቃለያ ዜና አሰምተን እስከምንሰናበት፣ ሄኖክ ሙዚቃ መቼም አይቀርም። አስተያየቶቻቸውን ደግሞ ሁልጊዜ የሚያድርሱን አድማጮቻችን በፌስቡክ እና በትዊተር ቪኦ አማሐሪክ ብላችሁ ተከተሉን። በኢሜይል እንልካለን የምትሉ ካላችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ለእናንተ ሁልጊዜም ቢሆን ክፍት ነው። አድማጮቻችን፣ ቆንጅት በጀመረችው ሙዚቃ እንቀጥል።

ශල ශල්ල එයු විශල්ලා ශල්ලයි තුගලයු විශලයි දෙ ගන්න නනෙත විශලායි අපහකන්තෙ ටච ශල්ලායේ ආපුශ්‍යමුූ බඩු විශන්ලයි තහසහෙවඩ විශන්ලා ශල්ල ශලයු විශල ශන්ලයතුගනයු විශලායේ හි

Inshallah, oh Inshallah, i am i

देवास को देवास को हरा सो बुने देश को तुम्हें उन्हें देश को

አሁን የዜና ማጠቃለያ ይነበባል። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንስስ ማዕከላዊ አፍሪካ ሪፑብሊክ ውስጥ በመዋጋት ላይ ያሉት ወገኖች መሳሪያቸውን አውርደው ግጭት ለማቆም የሚደረገውን ጥረት እንዲደግፉ ጥሪ አቅርበዋል። በመዲናይቱ በአንጊው በሚገኘው ካቴድራል ባደረጉት ቅዳሴ

ታጣቂዎቹ የሞት መሳሪያ ያሉት እንዲያወርዱ ተማጽነዋል። ራሳችሁን በፍቅርና በምሕረት አስታጥቁ አስተማማኝ የሰላም ዋስትናዎቹ እነሱ ናቸውና ሲሉም አሳስበዋል። የቱርክ ወታደራዊ ኃይል ባለፈው ሳምንት ተኩሶ ከጣለው የሩሲያ ተዋጊ አይሮፕላን በፓራሹት ከወጣ በኋላ የሞተውን ፓይለት አስከሬን ወደ ሩሲያ እንደምትልቅ ቱርክ ዛሬ አስታውቃለች።

የሩሲያ ፕሬዚደንት ቭላዲሚር ፑቲን ትላንት በቱርክ ላይ የኢኮኖሚ ማዕቀብ የሚጥል አዋጅ ፈርመዋል። እርምጃው ሩሲያ አንዳንድ የቱርክ ምርቶችን እንዳታስገባ ያግዳል። በሩሲያ የሚሰሩት ቱርካዊ እንዳታስገባ ያግዳል በሩሲያ የሚሰሩት ቱርካውያን ሰራተኞች ኩንትራት እንዳይራዘም ያደርጋል። በሩሲያ የሚሰሩት የቱርክ ኩባንያዎችንም ይመለከታል። አድማጮች፣ እዚህ ላይ ያበቃል። ደህና ደሩ

የአሜሪካ ድምጽ ራዲዮ ከ ከሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን ፕሮግራም እዚህ ላይ ፈጸመ በምሽቱ ዋና አዘጋጅ ስዝታበላቸውና በሌሎቹም ባልደረቦቻችን ስም የምንሰናበተው ሄኖክ ሰማግዜርና ቆንጂት ታየነን ፕሮግራማችንን የመራልን ንጉሱ ታምሬ ንጉሱ ታምሬ አጠገበኝ ወሬ የተባለለን እናመሰግናለን እናመሰግናለን ደህና ደሩ

This program has come to you from the Voice of America, Washington.